ये बहाल मदरक ከሥላሴ አጋማሽ ጀምሮ በሰሜን ኢትዮጵያ በተለይም በትግራይና አማራ ክልሎች የሚከበረው የልጃገረዶች በዓል በየአካባቢው የተለያየ ስያሜ ይሰጠዋል። በትግራይ ዶባዊ ዞን ተንቤን፣ አቢ አድና፣ እንደርታ አካባቢዎች አሸንዳ፣ በአድግራት ጨምሮ በትግራይ ምስራቅና ሰሜን ምዕራብ አካባቢዎች ማርያ፣ በአክሱምና አካባቢው አይንዋሪ የሚል ስያሜ ያለው በልጃገረዶች ጨዋታ የሚደምቀው በዓሉ በአማራ ክልል ሻዴይ፣ አሸንድዬ እንዲሁም ሶለል የሚል ስያሜ አለው። በዓሉ መከበር የሚጀምረው በአብዛኛው ከነሐሴ 16 ጀምሮ ሲሆን በብዙ አካባቢዎች ለሶስት ቀናት የሚቆይ ሆኖ በአንዳንዶች ደግሞ እስከ መስቀል ድረስ የሚዘልቅበት ሁኔታ እንዳለ ይጠቀሳል። የአሸንዳ አሸንዲዬ በዓል ከባህላዊ ይዞታው በተጨማሪ ሃይማኖታዊ መሰረት እንዳለውም ይጠቀሳል። ስለአጀማምሮ የተለያዩ መላምቶችና ሀሳቦች በምሁራን ቢቀርቡም በአጠቃላይ ሲታይ ክፍለ ዘመናት የተሻገረ መሆኑ ይነገርለታል። አሸንዳ፣ አሸንድዬ፣ ሶለል ና ሌሎች የተለያየ ስያሜ ተመሳሳይ ይዞታ ያላቸው በዓላት በተለይም በሴቶች ዘንድ የተለየ ትርጉም ይሰጣቸዋል። ሴቶች አሸንዳን የነጻነታቸው ቀን አድርገው ያከብሩታል። በያዝነው ወርሃ ነሐሴ የልጃገረዶቹ በዓል ካለፈው ሳምንት ጀምሮ በተለያዩ የኢትዮጵያ ክፍሎች መከበር ጀምረዋል። በትግራይ፣ በአማራ ክልል እንዲሁም በአዲስ አበባ ከተማ በይፋዊ ስነ ስርዓቶች ና ትልልቅ መድረኮች ተዘጋጅተው ተከብረዋል። በበዓላቱ ሴቶች በባህላዊ መዋቢያ ደምቀው የበዓሉን ዘፈኖች እየዘፈኑ በጎዳናዎች ትርኢት ያቀርባሉ። ዛይድ ኃይለ ስላሴ ጊዜ በመቅላይ የአሸንዳ በዓልን ከጓደኞቿ ጋር ሆና ስታገብር አገኘናት። ዛይድ እንደምትለው አሸንዳ ለማክበር ሴቶች ከበዓሉ አንድ ወር በፊት ጀምረው ዝግጅት ማድረግ ይጀምራሉ። አሸንዳ እንግዲህ በሴቶች ዘንድ የሚከበረው ጸጉር ተሰርተ፣ ያገር ባህል ልብስ ለብሰ፣ በደስታ በጨዋታ እየዘፈንክ እየተጫወት የነፃነትን ቀና ውጀ ይከበራል። አሸንዳ ለሴቶች ያለው ስሜት ልዩ ነው። በጣም ደስ የሚል ስሜት ነው ያለው። ልዩ ቀንም ነው ለኛ። እነዚህ ሶስት ቀኖች ወርቅ ቀናቶች ናቸው። በጣም ና ከወር በፊት ጀምሮ የባህል ልብስ ጥበብ የእናቶቻችን ከመፈለግ ከመለመን አንጻር፣ ጸጉር ሰሪታ ከመቀጣጠር አንጻር ወረፋ ስለሚበዛ ምናምን ና ጌጣጌጦችን ከመግዛት አንጻር ገበያ ሄዶ የሚያስፈልጉን ነገር በማዘጋጀት ብዙ ዝግጅት አድርገናል። ና ጸጉር ሰሪታ እንደሚታወቀው ቀንም ሌሊትም ነው የሚሰሩት። ወረፋ ይዘ እነሱ ጋር ድረሃለን። እንቅልፍ እየመጣህ ምናምን ብዙ ነገር አለና ያው ድባቡ ደስ ይላል። በቃ እሱ ነገር ይናፍቃል። ስሬት ነው። አሁን ምስሞቹ ይታወቃሉ? አዎ ይታወቃል። የስሬቱ ስም ይታወቃል። ሹሩባ አለ። ሶስት ሽማግሌ የሚባል አለ። ሶስት ሹሩባ አድርገው ወደታች ቀጭን የሚሰራ ማለት ነው። ጋመ ጋመ፣ አሳ አፍንጫ፣ አሳ የሚባል አለ። ሽፍታ፣ አልዋሶ የሚባል አለ። እነዚህ ስሬቶች ነው የምንሰራው። ጌጣጌጦቹስ ምን ይባላል? ጌጣ፣ ከአሽንዳ ጋር የተያዙት? አዎ፣ የሚታነቅ የሆነች ክብ ነገር አለች። አንገት ላይ የምትታነቅ ከዛ የሚታነቅ ታናቂ መስቀል አለ ወራጅ መስቀል አለ። እንደገና ትልቅ መስቀል አለ። ድሬ አለ የሚወርድ የእጅ አምባር አለ። የግንባር በክርም በስንድድም የተሰራ የግንባር የሚደረግ አለ። ጌጣጌጦቹ እነዚህ ናቸው። በአሸንዳ አሸንድዬ፣ ሌሎች ተመሳሳይ ይዞታ የተለያየ ስያሜ ያላቸው በዓላት ዙሪያ ጥናት የሰሩ ሞራን እንደሚሉት የልጃገረዶቹ በዓላት ማህበራዊና ባህላዊ እሴቶቻቸው ከፍተኛ መሆኑ ይጠቅሳሉ። በአሸንዳ ዙሪያ ጥናት የሰሩት በመቀሌ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህሩ መብራትን ገብረ ማርያም አሸንዳ ሃይማኖት የማይለይ በአካባቢ የማይወሰን የብዙሃን ሀብት መሆን ይናገራሉ። የባህሪው አሸንዳ ብዙ ሰዎች ምንም ይሁንም ሃይማኖት አይለይም። ሙስሊሞችን በነፃነት ይጫወቱበታል። ቋንቋ ምናምን ልዩነት አይፈጥርም። የሌላው ዓለም ሰዎችም ጭምር አሸንዳኛ ጋር አብረው እየተጫወቱ ነው ያለ ነው። ስለዚህ ሁሉም በነፃነት የሚሳተፍበት መድረክ የሚፈጥር ኢንኩሉሲቭ የሆነ አካታች የሆነ ትልቅ እሴት ያለው ነው። ስለዚህ ከአንድነት አንጻር ትልቅ ትርጉም ያለው ነው ነው ዘፈኖቹ ራሳቸው አብሮነትን ነው የሚጋብዙት። አርካይ ማሐዛየ የአዊ በላምሳይ ብቻዋን ማሸንዳ ልጫወታችን የግድ የብዙ ሰዎች በጋራ መምጣት ነው። ትልቁ ነገር ደግሞ በእንደዚህ ሁሉ አንድ አይነት መጨፍለቅ አይደለም። ወደ አንድ ቋት ውስጥ ተከቶ በዛኛው መቀረጽ ማለት አይደለም። ሁሉም ያለው አስተሳሰብ ያለው ክብር ያለው ግንዛቤና እሴት ይዞ ነው ሊቀላቀል የሚችለው እና ያሉት አጠቃላይ በዳይቨርሲቲ ኢንተርቴይን የሚያደርግ ነገር ነው ያሉ በጎ አስተሳሰቦች የሞራል ዴቨሎፕመንቱ ወይም የሞራል ልማት እንዴት ነው ትውልድ መገንባት የሚቻለው? መልካም የሚመኝ ለሰው ክብር ያለው ፍቅር ያለው በአንድነት የሚያምን በመቻቻል የሚያምን አቃፊ የሆነ ማህበረሰብ ትውልድ እየቀረጽ እንድትሄድ የሚያደርግ ትልቅ እሴት አለው። ያ በሞራል ዴቨሎፕመንት ትልቅ ነገር አለው። ኢኮኖሚያዊ በሆነ መልኩ ዝም ብሎ በሚታይ ነገር ደግሞ ስናየው የሀገር ውስጥ ምርቶች ሲመረቱ እሱም የሚጠቀሙ ማን ያመርተዋል? እንዴት ይመረታል? ማን ይሸጠዋል? የሚያሰራጨው፣ የሚያከፋፍለው እነዚህ በሙሉ የትልቅ ኢኮኖሚ ግባት ነው። አሁን ያለንበት ሆቴል በአሸንዳ ምክንያት ምን ይጠቀማል? ኤርፕላይናችን በምን ያክል ደረጃ የስራ ፈጠራ እድል ይፈጥራል? እነዚህ የኢኮኖሚክ ትርጉም በጣም ጠለቅ ያለና ብዙ የቱሪዝም ፖቴንሻሎችን የቱሪዝም አቅም ያለው ነው። ከዛ ባሻገር በተለይ በተለይ ደግሞ ከሴቶች መብት ከህፃናት መብት ግልጽ የሆነ ጥሪ የሚያቀር ለመብት በነፃነት እንድትገልጽ ያለምንም ገደብ ያለምንም መሸማቅ ያለምንም ስጋት እንዳሻቸው ሀሳባቸውን የሚገልፁበት ትልቅ አጋጣሚ ትልቅ መድረክ ነው። ስለዚህ እንደ ፎረምም ራሱ ሰዎች ደስታቸውን፣ ስሜታቸውን እሱም ያደናቅፍን ጭምር ሲገኝ ቅሬታቸውን ጭምር የሚገልጹበት ደስታ ብቻ ሳይሆን ቅሬታም ጭምር የሚገልጹበት ማህበራዊ ሂስ የሚያቀርቡበት ነውና ነገሮች መጥፎ ከነበረ ወደ ጥሩ ነገር እንዲቀየሩ ነውር የሚባለውን ትተን ንቡሩን ትክክለኛውን እንድንወስድ ብዙ ነገር አለና የኢኮኖሚያዊ፣ ፖለቲካዊ ሞራላዊ ልማትም አለው። አጠቃላይ እንደ ማህበራዊ ስናየው እነዚህ ቅድም ስላቸው የነበረው አንድነት፣ ደስታ፣ ውበት በሚያስደስት መልኩ ማህበረሰባዊ እሴቶችም ጭምር ብዙ ነገሮች ያሉበት ነውና ለዛም ልንጠቀምበት እይገባ ነው። የአሸንዳና አሸንዲዬ ባህላዊ በዓላት በየአመቱ እየደመቁ መምጣታቸው ይገለጻል። ከባህላዊ እሴቶቻቸው በተጨማሪም ኢኮኖሚያዊ ጠቀሜታ እየፈጠሩ መሆኑም ተነግሯል። ባለፈው ሳምንት የአሸንዳ በዓል በመቅለ ሲከበር የኢትዮጵያ አየር መንገድ በቀን እስከ 16 በረራ ከተለያዩ አካባቢዎች ወደ መቅለ እያደረገ እንደነበረ መረጃዎች ያመለክታሉ። ይህ በዓሉ ምን ያክል ትኩረት እየሳበ ለመምጣቱ በአብነት ይነሳል። በመቅለ የአሸንዳ በዓል ከጓደኞቻቸው ጋር ሆነው ሲያከብሩ ባህላዊ ጨዋታ ሲጫወቱ ያገኘናቸው ሴቶች ስለ በዓሉ ይናገራሉ። ስሜ ፍሮኝ ይባላለሁ። አሸንዳ እንደምታየው ነው። ደስ ይላል። ጸጉራችን ተሰርተን የባህል ልብሳችን ለብሰን እንደዛ ነው ሁል ጊዜ የሚከበረው እና ያምራል። እዛ ነው አመት አመት የምናከብረው ማለት ነው። አሸንዳ ያው የነፃነት በቃ ደስ ብሎን ምናምን የምናከብርበት ደስ የሚል ባህላችን ነው ልብስ ምናምን መግዛት ምንጀምረው አንድ ወር ምናምን ሲቀረው ነው እና ያው ጸጉራችን ደግሞ ወረፋ ይዘን ምናምን ነው የምንሰራው። ያው ጌጣጌጥ ምናምን ደግሞ አስቀድመን ነው የምንገዛው። በጣም በተለየ መልኩ ነው የምንዘጋጅበት። ስሜ ሀና አሰፋ እባላለሁ። አሸንዳን ክብረ በዓል ለማክበር ነው እንግዲህ ከአዲስ አበባ የመጣሁት። በጣም ነው ደስ የሚለው ሳየው ድባቡ በጣም ነው የወደድኩት፣ እና ሁሌ እንድመጣ ነው ያደረገኝ። የሴቶቹ አለባበስ ያለው ጌጣጌጥ በጣም ነው ደስ የሚለውና የተለየ ነው። ሌላ ቦታ የሚገኝም አይመስለኝም። እና በዚሁ እንዲቀጥልና በጣም ተከብሮና በደምብ ተይዞ እንዲቀመጥ ነው የምፈልገው ለኔ በዓሉ ሲያድግ ቱሪስት ሲመጡ ዜጎች ከሌላ ሀገር ሲመጡ፣ አንደኛ ባህላችን ይወጣል። እኛ ሞራል ይሰማናል፣ ወኔ ይዞን ባህላችን እንድናስተዋውቅ እንነሳሳለን። ከዛ ቀጥሎ ደግሞ ለአገር እድገት ጠቃሚ ነው፣ ከገቢም አንጻር ጠቃሚ ነው። የቱሪስት መስህብ ሲሆን ብዙ ገቢ ታገኛለን። ብዙ ነገር አለው እና እኔ ጠቃሚ ነው ነው። ዘንድሮ የሻዴ አሸንዲዬ ሶለል በዓላት ከአማራ ክልል በተጨማሪ በአዲስ አበባ ሚሊኒየም አዳራሽም በደመቀ ስነ ስርዓት ነበር የተከበሩት። በአከባበሩ በሺዎች የሚቆጠሩ ሴቶችና ወጣቶች ባህላዊ ዘፈኖችና ጭፍራዎች አቅርበዋል። የፌዴራልና የአማራ ክልል ከፍተኛ የመንግስት ባለስልጣናትም በበዓላቱ ታዳሚዎች ነበሩ። አሸንዳ ዙሪያ ጥናት የሰሩት የመቀለ ዩኒቨርሲቲ መምህሩ መብራትን ገብረ ማርያም እንደ አሸንዳ አሸንድዬ የመሳሰሉ ባህላዊ በዓላት የሕዝቦች አንድነትና ትስስር የሚያንጸባርቁ እሴቶች መሆናቸው ይገልጻሉ። ባህል አጠቃላይ በተለይ በተለይ ደግሞ የጋራ የኮመን ግራውንድ ነው የሚፈጥረው፣ የጋርዮሽ መድረክ ነው የሚፈጥረው። ስለዚህ የሰዎች ወይ ባህሎች፣ ህዝቦች የሚመሳሰሉበት አውዳቸው ነው በዋናነት የሚቀኘው። በተለይ በተለይ ደግሞ አሸላ ስትወራረ፣ ስትነጋገር፣ ስትገናኝ ነው። በጋራ የባህል መጋራት የሚፈጠረው አንድነት ስላለ ነው አንድ የሚያደርግህ ወጂኦግራፊክ የቦታ ቅርበት አለ ወይ የሳይኮሎጂካል ሜካፕ አለ። ስለዚህ ብተወደደም ትጠላም የኔ ነው የኔ ነው ወደሚያስብል ዝም ብሎ ፖለቲሳይዝ እያደረግ ነው ካልሆነ በቀር ባይ ዲፎልት አንተም እኔም የምናከብረው ከሆነ ይሄ ነገር የጋራችን ነው። ይሄ ነገር የሚያቀራርበን የሚያመሳሰለን እንጂ የሚያለያየን መሆን እንደሌለበት የሚነግረን ነው። አልሰማም ብለን እንደሆነ እንጂ አእምሯችን ደፍነ ነው ካልሆነ በቀር ማለት ነው። ስለዚህ በባህሪው የአንድነት ማሳያ ነው። ሼርድ የሆነ ቫሊው ታሪክ ያለ ሕዝብ ወይም አካባቢ መሆንክን የሚያሳይ ነው። ካለፈው ሳምንት ጀምሮ መከበር የጀመሩት የልጃገረዶቹ በዓላት አሁንም በየአካባቢው ደምቀው ቀጥለዋል። በሳምንቱ መጨረሻም የአሸንዳ በዓል መዝጊያ ስነ ስርዓት በአዲስ አበባ ሚሊኒየም አዳራሽ ይካሄዳል ተብሎ ይጠበቃል። በተለይም በሰሜን ኢትዮጵያ ስለሚከበረው የአሸንዳና አሸንዴ የበዓላት ዙሪያ ትኩረት ያደረገው የዛሬ የባህል ዝግጅታችን ይህንን ይመስላል። አዘጋጆቼ ያቀረብኩላችሁ ሚሊዮን አስላሴ ነበርኩኝ። ሰላም።